ዲሞክራሲ በተግባር በመጪው ግንቦት ወር ለሚደረገው ሀገራዊ ምርጫ መራጩም ሆነ ተመራጩም ከስጋት ነፃ እንዲሆኑና የዜጎች ደህንነት እንዲጠበቅ በኢትዮጵያ የሚገኙ የጸጥታ ኃይሎች ገዢውና ተቃዋሚ ፓርቲውን ሳይለዩ ሰላምና ደህንነት የማስጠበቅ ስራ ለመስራት ከወዲሁ መዘጋጀት እንደሚገባቸው የአሜሪካ ድምጽ ያነጋገራቸው የፖለቲካ ፓርቲዎች ገልጸዋል። ምርጫ ቦርድ በበኩሉ ጸጥታን አስመልክቶ የተወሰነ ጥናት አስጠንቶ ለፓርቲዎች እንዲደርስ ማድረጉንና ለመንግስት ደግሞ የምርጫ ጸጥታን አስመልክቶ በልዩ ሁኔታ እንዲሰራ ማቅረቡን አስ ታውቋል የፖለቲካ ፓርቲዎች ምርጫ ቦርድ መከላከያ የፌዴራል ፖሊስ ኃላፊዎች የሰጧቸው አስተያየቶች የተካተቱበት ዘገባ እንደሚከተለው ይቀርባል ኢትዮጵያ ውስጥ የሚካሄደው ምርጫ ሰላምና አንድነትን የሚያመጣ ልማት የሚካሄድባት ሀገር እና በሀገሪቱ ውስጥ የተረጋጋ ሁሉም የሚሳተፍበት የኢኮኖሚ ስርዓት ይፈጥራል የሚል እምነት እንደነበራቸው ይህ እምነታቸው ደግሞ አሁን እንደተሸረሸረባቸው የሚናገሩት የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ናቸው። ኢትዮጵያ በተለያየ አቅጣጫ ከፍተኛ ችግር ላይ መሆኗ የመጪውን ምርጫ ሰላማዊነት ስጋት ውስጥ ከቶታል የሚለው የፓርቲያቸው እምነት መሆኑንም ይናገራሉ። ምርጫው ታማኝነት ያለውና ሕዝብ የሚሳተፍበት ምርጫ ለማድረግ ምርጫ ሜዳው ነፃ መሆን አለበት። ይሄ እስካሁን ድረስ አልሆነም። ስለዚህ ምርጫ ቢደረግ አሁን ባለው ሲችዌሽን የተረጋጋና ሰላም ያለበት ምርጫ ይደረጋል ብለን አናምንም። አቶ ሙላቱ አሁን ባለው ሁኔታ ምርጫ ቢደረግ ሀገሪቷ ከዚህ ቀ ቀደም በምርጫ ጉዳይ ያሳለፈችውን እንድትደግም ያደርጋታል የሚል እምነት አላቸው። ሁለት ሺ ሰባት ላይ የነበረ ምርጫ አካሄድ አድርገን ከዛ በኋላ ሁለት ሺ ስምንት ላይ ህዝባችን መንግስትን መቃወም እንደጀመረ እና የሁለት ሺ አስር መንግስት እንደገና የኢህአዴግ መንግስት ወድቆ የለውጥ የተደረገው አይነት የሚመጣ ይመስለኛል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ በበኩላቸው ቀጣዩ ምርጫ ነጻ ፍትሀዊና ዴሞክራሲያዊ ነው ለመባል ከሚያስችሉት ሁኔታዎች አንዱ ዜጎች ያለምንም ፍርሀት ደህንነታቸው ተጠብቆ በምርጫው ላይ በነጻነት ፍላጎታቸውን ማሳየት መቻላቸው እንደሆነ ይናገራሉ። ከዚሁ ጎን ለጎን ደግሞ ፖለቲካ ፓርቲዎችም በሁሉም ምርጫ በሚካሄድባቸው አካባቢዎች በነጻነት ተንቀሳቅሰው አቋሞቻቸውን ማስረዳት መቻላቸው እና ከህብረተሰቡ ጋር መነጋገር መቻላቸው ምርጫውን ነፃና ፍትሃዊ ወይም ዲሞክራሲያዊ ከሚያደርጉት ግብአቶች መካከል ወሳኞቹ ናቸው። ይህንን ለማድረግ እንግዲህ በሀገራችን ያለው የጸጥታ ሁኔታ አስተማማኝ ደረጃ ላይ መድረሱ በጣም አስፈላጊ ነገር ነው። ከዚህ አንጻር ጥርጣሬ ውስጥ የሚከተን ነገር አለ ይላሉ የመንግስት የጸጥታ መዋቅሮች ችግሮችን አስቀድመው መተንበይ እና ራሳቸውን በዛ ላይ ካዘጋጅተው ችግሮች ከመፈጠራቸው በፊት የመከላከል እርምጃ የመውሰድ አቅማቸው ላይ ክፍተት እያስተዋልን ነው። ከዛም በኋላ ደግሞ ችግሮች ተከስተው በሚገኙበት ጊዜ የፈጥኖ እርምጃ ወስደው ሊያደርሱ የሚችሉትን ጉዳት ከመቀነስ አንፃ ክፍተት እንዳለ እያስተዋልን ነው እና ይሄ ነገር በቶሎ ሊስተካከል ይገባዋል። አፋጣኝ እርምጃ ይፈልጋል ብለን እናምናለን። የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ፓርቲያቸው ወደ ምርጫ ከመግባቱ በፊት ግምገማ እንደነበረው ያስታውሳሉ። የኢትዮጵያ ፖለቲካ ትልቅ የሆነ ችግር የነበረበት ምስቅልቅል ውስጥ የከረመ ረጅም ዘመናትን ያስቆጠረ እንደመሆኑ መጠን ወደ ምርጫ ፖለቲካ ከመግባታችን በፊት ሰፊ ሀገራዊ ስራዎች መሰራት አለባቸው የሚል አቋም ነበረን። ትርክት ለውጥ መደረግ አለበት፣ የህገ መንግስት አሜንድመንት፣ የመዋቅር ፍተሻ፣ የሰላም ማስከበር፣ ዘላቂ የሆነ የፍትህና የዴሞክራሲ መደላድሎች መሰራት አለባቸው የሚል አቋም ነበረን። በተለያዩ ምክንያቶች ሊሳካ አልቻለም። በአብን በኩል ገና ከአሁኑ ችግር እየገጠማቸው ያላቸው መሆኑን ገልጸው ከምርጫው ባሻገርም ሀገሪቱ የጸጥታ ችግር አደጋ ተጋርጦባታል ይላሉ። በርካታ የሀገሪቱ ክፍል እንኳን ልዩ ለሆነው ለምርጫ ፖለቲካ አመች ሊሆን ይቅርና ለዜጎች በሰላማዊ መንገድ ተንቀሳቅሰው በህይወት ለመኖር ጭምር ዋስትና ያጡበት ሁኔታ ነው ያለው። ምርጫው ውስጥ አሁን እኛ እየገባ ነው ያለ ነው ስኬጅሉ ከወጣና በሀገር ደረጃ ከተወሰነ ወደፊት ለሚደረገው ልህ አስጨራሽና ጠንካራ ትግል መነሻ የሚሆን በጎ ሀይል ለማሰባሰብ ያክል ብቻ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ኮሚኒኬሽን ጉዳዮች ኃላፊ ወይዘሪት ሶሊያና ሽመልስ ቦርዱ የምርጫውን የጊዜ ሰሌዳ ከማውጣቱ በፊት ከፖለቲካ ፓርቲዎች ጋር ምክክሮች ማድረጉን አስታውሰው ያን ጊዜ የሀገሪቱ የጸጥታ ሁኔታ ለሁሉም ወገን አስቸጋሪ አይሆንም ወይ የሚል ጥያቄ ከፖለቲካ ፓርቲዎች ተነስቶ እንደነበር ገልጸዋል። ስ ሀገሪቷ ውስጥ ያለ የጸጥታ ችግር እንዳለ ምርጫ ቦርድን አይመለከትም የሚመለከተው መንግስትን ሆኖ ነገር ግን ወደ ምርጫ የጸጥታ ችግርነት ወይም ከምርጫ ጋር የተገናኘ የማስተጓጎል ሂደቱን ፈት የማድረግ ሁኔታ የሚያለባቸው የሚኖርባቸው ሁኔታዎች የትና ምን አይነት ናቸው የሚለውን እኛ ያደረግነውን ጥናት፣ በሱ ላይ መሰረት አድርገን ደግሞ እንዴት አድርገን ቀድመን የጸጥታ ችግሮች የሚፈጠሩበት ቦታዎች ላይ ከምርጫ ጋር የተገናኙ ችግሮች ካሉ እንዴት መረጃ እንደሚደርስን፣ እሱ ደግሞ በነዚ መረጃዎች መሰረት አድርጎ ደግሞ እነማን እነማን አካላትን እንዴት አድርገን አናግረን የነዚህ ችግሮች መፍት መስጠት አለብን የሚል የምርጫ ጸጥታን አስመልክቶ የተወሰነ የራሳችን የሆነ ጥናት አሰስመንትና የእሱን ውጤት ለፖለቲካ ፓርቲዎች በወቅቱ አቅርበን ነበር እና በፓርቲዎች በኩል የተነሳ የነበረው ቦርዶ ይሄን ዝግጅት ማድረጉ ጥሩ ነው፣ ነገር ግን በቂ ላይሆን ይችላል እና እነዚህ በሚሆንበት ወቅት እንዴት ታደርጋላቸው የሚል ሀሳብ ተነስቶ ነበር። ይህንን የፓርቲዎቹን ስጋትና አስተያየት መሰረት አድርገው በመንግስት በኩል የምርጫ ሁኔታ በልዩ መልኩ እንዲሰራ እንዲደረግ ቦርዶ አጠንክሮ መግፋቱን ይናገራሉ። ምክንያቱም የሌሎች የጸጥታ ቅዶች ሀገሪቷ ውስጥ ይኖራሉ የተለያዩ ጸጥታ ተቋማት ያላቸው የሚሰሯቸው፣ ነገር ግን ምርጫ ደግሞ አንድ ጊዜ በሁሉም ቦታ የሚደረግ ስለሆነ ትንሽ ሰብሰብ ያለ ኮምፕሬንድ የሆነ እቅድ ያስፈልገዋል። ስለዚህ በዚህ ቅድ መሰረት የምርጫ የጸጥታ እቅዱን እንዲያዘጋጅና እዛ ውስጥም ደግሞ እኛ የምርጫን አስመልክቶ ከምርጫ የቴክኒክ የሆኑ ጉዳዮች አሉት፣ ሌሎች ጸጥታ አካላት የማያውቋቸው፣ ምርጫ ቦርዶች የሚያውቃቸው በሞያው የተነሳ ቴክኒካል ተቋም ስለሆነ የሚያውቃቸው አሉ። ስለዚህ እነሱን አስመልክተን በእኛ በኩል ግብአት እንሰጣለን የሚል ሀሳብ አንስተን መንግስት በኩል ያው የጸጥታ ታስክፎርስ እና የጸጥታ እቅድ አዘጋጅቶ የተለያዩ ይዞች ተደርጓል። ቦርዱም ተሳትፎበታል። በዚህ ታስክ ፎርስ ውስጥ ረቡዕ ጸጥታ እቅዶች ላይም ደግሞ ከምርጫው አንጻር መገባት ያለባቸው ነገሮች፣ ጊዜዎች ደግሞ በተለይ በዚህ ጊዜ ላይ ምን ይደረጋል፣ በዚህ ጊዜ ላይ ምን ይደረጋል የሚለውን ከሰሌዳውም አንጻር ለማየት እየሞከር ነው። ተስፋ የምናደርገው የምርጫ ጸጥታ እቅድ መንግስት በኩል እየተዘጋጀ ያለው እና እኛ የምንሳተፍንበት መገባት እየሰጠንበት ያለ ነው ውጤታማ ሆኖ ምርጫውን በጣም አስቸጋሪ በሆነ መልኩ ሲግኒፊካንት በሆነ መልኩ አፌክት የሚያደርግ የጸጥታ ችግር ሳይኖርብን እናስፈጽማለን ብለን ነው። እንግዲህ የፌዴራል ፖሊስ ኮሚሽን ኮሚኒኬሽን ዳይሬክተር አቶ ጀላን አብዲ በበኩላቸው ስድስተኛውን ሀገራዊ ምርጫ በሰላም ተጀምሮ እንዲጠናቀቅ በሀገር አቀፍ ደረጃ ከሁሉም ክልሎች ጋር በመቀናጀት መሪ እቅድ መዘጋጀቱን እና ይህ እቅድም በዛሬው ዕለት መጽደቁን ያስረዳሉ። ምርጫውን ሰላማዊ ለማድረግ በቁርጠኝነት ፖሊስ በሁሉም ክልል ላይ የሚሰራ መሆኑን በመግባባት ነው ዛሬ የተካሄደው ውይይት። አሰራራችን አሁን ከክልሎች ጋር በጣም በተጠናከረና በተዋህደና በተቀናጀ አኳኋን ነው እየተሰራ ያለው። ሁሉም የፀጥታ ስራ በዚህ ሁኔታ በተቀናጀ በተዋህደ ሁኔታ ከነሱ ጋር በመነጋገር በመመካከር፣ በውይይቶች፣ በእቅዶች አፈጻጸሞች ሁሉ እየተመካከርን አብረን የምንሰራና ዛሬም ይሄ መሪ እቅዱ የወጣው በፌዴራል ፖሊስ ኮሚሽን ነው። ይሄ መሪ እቅድ ለሁሉም እንደ ሀገር ተሰራይቶ በዚህ መልኩ ሁሉ كلهم بيسللو جنة በእውቀት ላይ የተመሰረተ ስራ ለመስራት እንዲችል የተዘጋጀው መሪ እቅድ እስከ አባላት ጭምር እያንዳንዱ አባል ይሄን ሁኔታ ተገንዝቦ በእውቀት ላይ የተመሰረተ ፖሊሳዊ ስራ እንዲሰራ ይደረጋል። ስለዚህ የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ የታሰሩ የፓርቲው አባሎች እስከ ታች ድረስ ካልተፈቱ፣ የፖለቲካ ምህዳሩ ካልሰፋና ምርጫውን ለማስፈጸም ዴሞክራሲያዊ የሆኑ ድርጅቶች ካልተፈጠሩ፣ እንዲሁም ለምርጫው አመቺ የሚሆን ሜዳ ካልተመቻቸ በአጠቃላይ ፓርቲያቸው በምርጫው ለመሳተፍ እንደሚቸገር ገልጸው የጸጥታውም ሁኔታ ቢሆን ብቻውን የተሻለ ይሆናል ብለው አያምኑም። ከእንግዲህ ወዲህ ገና የፀጥታ ኃይሉን ሁሉ እናደራጅተን ምርጫውን እናከናውናለን ማለት እኔ የማይመስል ነው። ከተቋቋመም ሌሎቹን አድሎ ልክ የገዥውን ፓርቲ ብቻ ሰላም አስጠብቆ ምርጫ የሚካሄድበት ይሆናል እንጂ የሌሎቹን ተሳታፊነት የሚያረጋግጥ ይሆናል ብዬ አልገምትም። የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ስጋታቸው ከፍተኛ ቢሆንም ምክረ ሀሳብ አላቸው። እጅግ በጣም ውስብስብ ነው። ግን አሁንም እንደ ሪኮመንዴሽን ነው ማቅረብ የሚቻለው። መንግስት የሰብአዊ መብት ጥሰቶች ሲፈጸሙ እስካሁን ተመልካች ነው የነበረው፣ ታዳሚ ነው የነበረው። መዋቅሩም እንደዛው በተለያዩ ቦታዎች ኦሮሚያ ላይ በሚሻንጎ ላይ ከዛም ማለት ይላል የመንግስት መዋቅር እኮ ጥቃት ላይ በቀጥታ ተሳታፊ ሆኖ ተይዟል። እስከ ሚኒስትር ደረጃ ያላቸው ና ያላቸው ተስፋ ያለው ነገር አይደለም። ዞሮ ዞሮ ግን ደግሞ ሁሉም ዩኒፎርምሊ ችግሮቹ በሀገሪቱ ውስጥ ስለሌሉ አንዳንድ ቦታዎች ላይ የተሻለ ነገር አለ። መንግስት የተለየ ዝግጅትና ቁርጠኝነት ማሳየት አለበት የሚል ሪኮ ምን ብቻ የኢዜማው አቶ ናትናኤል ደግሞ ሀገራዊ ምርጫው መራጩም ሆነ ተመራጩ ከስጋት ነጻ እንዲሆኑና የዜጎች ደህንነት እንዲጠበቅ የጸጥታ ኃይሎች ገዢውንና ተቃዋሚ ፓርቲውን ሳይለዩ ሰላምና ደህንነት የማስጠበቅ ስራ ለመስራት መዘጋጀት አለባቸው ይላሉ። ገለልተኛ በሆነ መልኩ ሁሉንም የፖለቲካ ኃይሎች ያለምንም አድሩ ማስተናገድ አለባቸው እና የፖለቲካ ተፎካካሪ የፖለቲካ ፓርቲዎች እኩል እድል ነው ማግኘት ያለባቸው። ከነዚህ ተቋማት ጋር ባላቸው ግንኙነትን ዘንግተው ገለልተኛ ነው የየትኛ ማንኛውንም የተለየ እድል ሳይሰጠው ወይም ደግሞ የተለየ የሚከለከለው ነገር ሳይኖር ሁሉን እኩል ማስተናገድ አለባቸው ብለን ነው የምንጠብቀው። የኢትዮጵያ ብሔራዊ ምርጫ ቦርድ እንግዲህ ዋነኛው የዚህ ባለድርሻ አካል ስለሆነ ከፖለቲካ ፓርቲዎችም ጋር ከመንግስት ጋር ከጸጥታ ኃይሎችም ጋር ኮኦርዲኔት በማድረግ ስራዎችን በማቀናጀት የሚፈጠሩ ችግሮችን ቶሎ መፍታት እና ደግሞ ጥሩ የግንኙነት መስመር በመዘርጋት በጋራ ችግሮች የሚፈቱበትን መድረክ ቶሎ ማመቻቸት እና ችግሮችን ቶሎ መፍታት ይጠበቅበታል። ዜጎች ደህንነት ያው ምርጫ ቢኖርም ባይኖርም ሁል ጊዜ መጠበቅ ያለበት ነገር ነው። አሁን ደግሞ ምርጫ ከመድረሱ ጋር ተያይዞ በበለጠ ንቃት እና በበለጠ ኃላፊነት ስራቸውን ሊወጡ ይገባል ብለን ነው ምንጠብቀው። የፌዴራል ፖሊሱ አቶ ጀላን በአጠቃላይ ጸጥታውን በተመለከተ በቅንጅት እየተሰራ መሆኑን ይናገራሉ። ምርጫ ቦርድ ባስቀመጠው ጊዜ እና ሁኔታ ነው ያሚገደው። ብቻችንን አንሰራም። ይህን ስንሰራ ከምርጫ ቦርድ እና ከሌሎች መንግስት አካላት ጋር በመሆን ነው። እንግዲህ ፖሊስ እዛኛው ነገር ከምርጫ ጋር ከምርጫ ቦርዱ ጋር ነው ሚሰራው። እዛ አካባቢ ምን ይሰራል? እነሱ በሚሰጡት አቅጣጫ የሚሆን ይሆናል። ይሄ ኮማንድ ፖስት ውስጥ ያሉ አካባቢዎች ወደ ሊሰራሉ ነው እንዳልሽው ቅድም ለምሳሌ ችግር የነበረባቸው ቦታዎች አሉ ከዚህ በፊት ግጭቶች የነበሩበት አካባቢ በኮማንድ ፖስት ስር የነበሩ አሉ። እነሱ ኮማንድ ፖስት ስለሚመራ በዛ በኩል መረጃውን ወደፊት በዛ በኩል ነው ነ ቅንጅቱ መከላከያ ሰራዊትን የጨመረ ሲሆን የመከላከያ ኢንዶክትሪኔሽንስ ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ በምርጫው ሰላማዊ ሂደት እንዲኖር የተቻለ ሁሉ ይደረጋል ብለዋል። ኢፌዴሪ መከላከያ ሰራዊት እንደሚታወቀው የአገርን ሉዓላዊነትና የህዝብን ድህንነት በኃይል አደጋ ላይ የሚጥል ማንኛውንም ጥቃት የመመከትና ሀገርን ማስከበር ስራ ነው። ለዚህ ስራ ደግሞ ማንኛውንም መስዋዕትነት እየከፈለ የሀገርን ሉዓላዊነት እያስከበረ ይገኛል። አሁን ላይ የወንጀለኝ ክሬም ዘመቻው በፌዴራል ፖሊስና በመከላከያ ተጠናክሮ የቀጠለ ሲሆን በማንኛውም የሀገሪቱ አካባቢ የሚፈጠረው የጸጥታ ችግር በአግባቡ እየመከተ ሰላም እያረጋገጠ ያለበት ሂደት ነው። ስለዚህ የሁለት ሺ አስራ ሶስት ምርጫ ስራን በተመለከተ ከጸጥታ ጋር በተያያዘ መከላከያና ሌሎች ጸጥታ ሀይሎች በጋራ የሚሰሩ ነው የሚሆነው ይህን መስራት የሚያስችል ዝግጅትን ተደርጎ እየተሰራበት እንዳለ ነው መግለጽ የሚቻለው። በእርግጠኝነት በጸጥታ ችግር ምክንያት የሚደናቀፍ ምንም አይነት የምርጫ ጣቢያ አለ እንደማይኖር ከወደ መግለጽ ይቻላል። ምርጫውን ለማስፈጸም በዝግጅት ላይ የሚገኘው ቦርዱ የሰላምና ጸጥታ ስራ በዋናነት የመንግስት ቢሆንም የሁሉም ወገን መልካም ፍላጎት ቅንጅትና በጋራ መስራት ይጠይቃል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።